ዶክተር ቡሻታ በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ የድህረ ምረቃ መምህር፣ ቀደም ሲል ነዋሪነቱ የነበረው በሀገረ ካናዳ ነው። አሁን የሚገኙት ኢትዮጵያ ውስጥ ነው። ከካናዳ ወደ ኢትዮጵያ በተለይም ጎንደር ዩኒቨርሲቲ የወሰዱት ጉዳይ ምንድን ነው? በጣም አመሰግናለው። ካናዳ በአስተማሪነት ሲሰራ ከቆየው በኋላ እንደ አጋጣሚ የጎንደር ዩኒቨርሲቲ ፕሬዚዳንት ወደ ጎንደር ዩኒቨርሲቲ መጥቼ በተለይ የፒኤችዲ ፕሮግራም ለሶሲዮሎጂ ካሪኩለም እንዳዘጋጅ ጠይቆኝ ከዛም እንግዲህ በድኅረ ምረቃ ላይ እንዳስተምር ስለጠየቁኝ እኔም ይሄ አጋጣሚ እጅግ በጣም ጥሩ ነው ብዬ ወደዚህ መጣሁ። በእርግጥ እንግዲህ ወደዚህ በምመጣበት ጊዜ የሚሰጣቸው አስተዋጽኦዎች ትርጉም ያላቸው ናቸው በሀገራችን ካለው ሁኔታ ልጆችን አዘጋጅቶ የአካዳሚክ ትምህርት ብቻ ሳይሆን የሀገሪቷንም አንድነት አስፈላጊነት ለወደፊትም ሊሆን የሚገባውን የመሳሰሉ ጉዳዮች ላይ ብዙ ጊዜ ከተማሪዎች ጋር፣ ከአስተማሪዎች ጋር በሴሚናር፣ በኮንፈሬንስ እንወያያለን። እንደዛ አይነት አስተዋጽኦዎችን ለማድረግና ለሀገሬም ደግሞ ቀና በማሰብ ወደኋላ የሚቀሩ ትምህርት ሰብጀክቶች ላይ አስተዋጽኦ ለማድረግ ነው። እንግዲህ ወደዚህ የመጣሁት በአሁኑ ጊዜ ቅድም እንዳልኩኝ በድህረ ምረቃ ትምህርት ቤት ነው የማስተምረው። ብዙ አስተዋጽኦዎችን ለማድረግ ዝግጅት አደርጋለሁ። ትብብርም ከውጭ ከካናዳ መጥተው የሚያግዙንም አሉ፣ ከአዲስ አበባ የሚያግዙንም አሉ። እንደዚህ እንደዚህ አይነቶችን አስተባብሬ አካደሚው የጎንደር ዩኒቨርሲቲ ድሮም እንደነበረው ወደ ከፍተኛነቱ እንዲቀጥል ለማድረግ ነው። ተማሪነቱ በሀገረ ካናዳ ነበር። አሁን በጎንደር ዩኒቨርስቲ ነው የሚያስተምሩት። በሁለቱ ሀገራት ያሉት የስርዓተ ትምህርቱም ሆነ የትምህርት ጥራት ደረጃው የተለያየ ደረጃ ላይ ነው ያለው። ባደጉትና ባላደጉት ሀገሮች መካከል ያለውን ልዩነት ይዞ እነዚህን ሁለቱን በንጽጽሮች እንዴት ተመለከቷቸው? በአሁን ወቅት የተለይም ኢትዮጵያ ውስጥ ያለው የትምህርት ጥራት ደረጃ በምን ሁኔታ ላይ ይገኛል? ለማሻሻልስ ምን መደረግ አለበት ይላሉ። በእርግጥ እንግዲህ በጣም ከፍተኛ ልዩነት አለ። አንደኛ ስርዓቱ ከዛ ስርዓት ይለያል። ከዛም ደግሞ ያለው ፋሲሊቲ ለምሳሌ እንደነ መጽሐፍ፣ እንደነ ኢንተርኔት ለተማሪዎች የሚቀርቡት በጣም አናሳ ናቸው። ኢንተርኔት ካለ ኤሌክትሪክ የለም፣ ይበጣጠስባቸዋል። ይሄ አይነቱ ነገር በካናዳ ውስጥ የሚታሰብ አይደለም። ተማሪው የፈለገውን መጽሐፍ አፍሶ ሌሊትን ቀንም እንደፈለገ ማንበብ ይችላል። እዚህ ግን እንደዛ አይነት ፋሲሊቲዎች የሉም እና ተማሪዎቹ በሚችሉት መጠን ጥረት ያደርጋሉ ግን ከመነሻቸው ከአንደኛ ደረጃ ከሁለተኛ ደረጃ ይዞ የመጧቸው የትምህርቶች ችሎታዎች፣ የቋንቋ ችግሮች ለዚህ አላዘጋጇቸውም እና ትንሽ አንዳንድ ችግሮች ይገጥማቸዋል። ከመጽሐፉን ባሻገር የቋንቋ ችግር አለ። ከዚህም ሌላ ደግሞ የማንበብ ልምድ ያለማዳበር በእኛ ሀገር አለ። ብዙ ሰው ወደ ላይብራሪ አይሄድም። ብዙ ጊዜ በፈተና ጊዜ ብቻ ወደ ላይብራሪ ሄዶ ክራም ማድረግ ብዙንም ውጤታማ አረግም። ፈተና ከመድረሱም በፊት እዛ ሀገር ምንድን ነው አንድ ትምህርት በምታስተምርበት ጊዜ በኖርት አሜሪካ እያንዳንዱ ኮርስ መጽሐፍ አለው። ተማሪ መጽሐፉን ይገዛል። መጽሐፉን እያንዳንዱን ያነባል ቤት። እዚህ ሀገር እንደዚህ አይነት የለም። ኢትዮጵያ ውስጥ መጽሐፍ መግዛት የለም። ሁሉ ነገር አስተማሪ ነው የሚያቀርበው። ልጆቹ መጽሐፍ ቴክስት ቡክ የሚባል ለዛውም፣ ይሄን ያህል ቴክስት ቡክ የሚባል ነገርም የለም፣ አልተለመደም። እና ይሄ አንዱ ልዩነት ነው። እና ሁለተኛ ደግሞ የአስተማሪዎችም እዛ ያለው የአስተማሪ ንቃት እዚህ ካለው ጋር እኩል ነው ብሎ ማለት ትንሽ እንደው ራሴን እንትን ማድረግ ይሆናል። እሱም አንዱ ልዩነት ነው። እ ግን ይሄ የሀገሪቷ የእድገት ደረጃ ያመጣው እንጂ የአስተማሪዎች ያለማድረግ ፍላጎት ወይም ያለማወቅ ወይም ለማወቅ አለመፈለግ አይደለም። የታወቀ ነው። አንዱ ችግር ደግሞ በዚህ ሀገር በኢትዮጵያ ማለቴ ነው አምስት ለአንድ የሚባል አለ። አንድ ተማሪ አይደለም ስራውን የምሰራ አምስት ሆነው አሳይመንት የሚሰጠው እና ችሎታ ያለው ልጅ ይሰራል፣ አራቱ ማርኩን ያገኛል። ይህን አይነት ነገር አታችልም ከነዳ አሁን እንደዚህ ቢሆን ፕሌጀራይዝ አረክ ተብሎ ይባረራል አሁን እኔ ወስተርን ኦንታሪዮ በምናስተምርበት በማስተምርበት ጊዜ የተባረረ ልጅ አውቃለሁ። ከጓደኛ ቀዳ ተብሎ ለአንድ ዓመት የተወገደ ልጅ አለ። እዚህ ግን ይሄ ምን ችግር የለውም እና ምን ማለት ነው ይሄ ለኢንተሌክቹዋል ደብሎፕመንት ብዙም አስተዋጽኦ አያደርግም። በእርግጥ ነው። ኮኦፐሬቲቭ ሌርኒንግ የሚባል አለ። ተባብሮ የመስራት ተባብሮ የመማር ሀሳብ መለዋወጥ ለእድገት እንዲመች መግባባትን እሱ አንዱ ነገር ነው። ግን መቅዳት ማለት ግን ተባብሮ መማር ማለት አይደለም። የተለያዩ ነገሮች ናቸው። እንደዚህ አይነት ችግሮች አሉ። ሌላ ደግሞ እዚህ ሀገር ሲስተሙ ምንድን ነው? ኤፍ ኤክስ የሚባል አለ። አንድ ተማሪ ወደ መውደቅ አካባቢ ከሆነ ኤፍ ኤክስ ይደረጋል። ኤፍ ኤክስ ይሰጣል። ኤፍ ይሰጥል ይባላል እና እንደገና ኤፌክት ማለት እንደገና ተምሮ ጥናት አድርጎ አስተማሪቱ ተራርጎ ፈተና ይፈተናል ማለት ነው። እዛ ነገር እንደዚህ የለም። ኤፍ ካገኘ ኤፍ ነው፣ ዲ ካገኘ ዲ ነው። እንደገና የሚባል ነገር የለም። ካልሆነ ኮርሱን እንደገና መውሰድ ነው። ከፍሎ ነው የምወስደው። ስለዚህ ተማሪ ከፍሎ ነው የምማረው። እዛ እዚህ በነፃ ነው የምማረው። ስለዚህ ተማሪው በጣም ይጨነቃል፣ ይማራል፣ ያነባል ከፍሎ ስለሚማር ገንዘቡ ስለሆነ ነጻ ስላይደለም። እና ይሄ በጣም እዚህ ሀገር በጣም አስቸጋሪ ነው። በዚህ በነጻ መሆኑ የሚያስመሰግነው ነው መንግስትን፣ በነጻ ማስተማር ተማሪዎቹን ባለ ድህነት ግን ተማሪው ደግሞ ያን ያህል አስተዋጽኦ ለማድረግ እግዚአብሔር ይመስገን ብሎ ያንን ተከትሎ መስራት ለወደፊት የሚጠበቁበት ይመስለኛል። ሌላው ደግሞ እዚህ አካባቢ ምንድን ነው አለመተዋወቅ አለና ከተለያዩ ክልል ይመጣል። የአንድ ቋንቋ አይናገርም፣ የተለያየ ቋንቋ ነው የሚናገረው። አብሮ ለማጥናት አብሮ ለማንበብ የመሳሰሉ ነገሮች ችግሮች አሉ። የአንድ ብሔረሰብ ቡድን ብቻ ነው የሚፈጠረው ቡድን ሲፈጠር። ይሄ እንዳይሆን አንዳንድ ጥረቶች የተደረጉ ነው። ዩኒቨርሲቲውም ከፍተኛ ጥረት እያደረገ ነው። እንደዚህ አይነት ልዩነቶች አሉ። በተለይ ግን በድረ ምረቃ አካባቢ ብዙ ታታሪ ተማሪዎች አሉ። ጋጣሚው ቢመቻቸው ማቴሪያል ቢቀርብላቸው ከዌስተርን ተማሪ በምንም አይነት የማይተናነሱ ተማሪዎች አሉ። በዚህ በ ጎንደር ዩኒቨርሲቲ የማያቸው ተለያዩ ቦታ የሚመጡ ይህ ጎንደር እንግዲህ ዩኒቨርሲቲ በአጠቃላይ የሀገሪቷን ተማሪዎች ነው የሚያመጣው። ክልል ውስጥ ቢኖርም የማይመጣ የለም። ከስኮላርሺፕ ከሶማሊያ ላንድ የሚመጡ አሉ፣ ከሱዳን የሚመጡ ከኤርትራ ኢትዮጵያኖች ብቻ አይደሉም ማለት ነው። እና ይሄ ትልቅ ዩኒቨርሲቲ ነው። ትልቅ ኖች የሚደረጉበት ነው። ጥናትና ምርምር ማስተማር መማር የሚደረግበት ነው። ፋሲሊቲ ባህረስ ስላሉ እንደምናስበው የማድረግ i ይሄን ያህል አይደለም ማለት ነው። በተለይም ከካናዳ ተነስቶ ከየተሻለ ህይወትና ምቹ ሁኔታዎች ካሉበት ወደ አገር ቤት ሄዶ አስቸጋሪ የሆኑ ሁኔታዎች ባሉበት የትምህርት ዘርፍም ሆነ እንደዚሁም በግል ህይወት ውስጥ ከማንኛውም ሕክምናም ጀምሮ ወይም ከስራ ደሞዝ ክፍያም አንስቶ የግል ተሽከርካሪም ሆነ ጥሩ የሆኑ የመዝናኛ ቦታዎችን አካቶ እነዚህ ነገሮች ባነሰ መልኩ ባሉበት ሁኔታ ይህንን ራስዎን በበጎ ፈቃደኝነት መጥተው ለመስራት የወሰኑበት ምክንያት ምንድን ነው? አዲሱስ የኢትዮጵያ ኑሮ ተሞክሮ ምን ይመስላል? በእርግጥ ከመነሻው ኢትዮጵያ የሆነ ከኢትዮጵያ የሄዱም ቢሆን አዎ፣ ይሄኛው በእርግጥ ፈታኝ ጉዳዮች አሉ። በመጀመሪያ ደረጃ እንግዲህ እንደዚህ አይነት ነገር ውጭ ሆነን አንዳንድ ነገሮች እናያለን። ሁልጊዜ ጊዜ እኔ ከወጣሁ ቀን ጀምሮ ስለ ሀገሬ ከማሰብ አንድም ቀን ተቆጥቤ አላውቅም። ሁልጊዜ እንደተጨቃጨቅን ነው። ኢትዮጵያን ከሚወዱት ጋር እየተስማማን፣ ከማይወዱት ጋር እየተጨቃጨቅን ባለም አቀፍ መድረክ በኮንፈረንስ ላይ በሌላ በሌላ ሁኔታ ኢትዮጵያን ከሚጠሉት ጋር ሁልጊዜ ውስጥ ነው ያሳለፍኩ። እዛ ሀገር በኖርኩበት ጊዜ እና በአካዳሚም እንደምታውቀው ውጭ በምትኖርበት ጊዜ የተወለድክበት ሀገር ላይ ትኩረት ስትሰጥ ናሽናሊስት ትባላለ። ብዙ እንትኖችን ይገጥመዋል። ያን ሁሉም ብዙ ፈተናዎችን እዛ አለት ያለው በሀገሬ ምክንያት እንግዲህ ምርጫ የለም ሀገሬ ከዚህ የተወለድክበት ሀገር በተለይ ደግሞ ኢትዮጵያ የመሰለች ሀገር ለምንም ለምርጫ አታቀርብም ችግር ካልሆነ በስተቀር እና ወደዚህ መመለስ እንግዲህ ለእኛ በእርግጥ ትልቅ አስተዋጽኦ ማድረግን ነው። ሁለተኛ ደግሞ ሀገራችንንም አየሯን፣ ነፋሷን፣ ሁሉ ነገሯን፣ መሬቷን ማየት በጣም ናፍቆን ነበር። ይሄንን ስንመጣ እግዚአብሔር በሚያውቀው በሆለ ስንደርስ እንዲያውም እንባ በእንባ ተናነቅ እና ይሄ ምንድነው እንግዲህ ያ ሁሉ የቆየንበት ምንም ችግር የለም እንዳልከው ሁሉ ነገር ቁጭ ብለን ከፈለግ መኖር ትችላለህ፣ ከሰራን መስራት ትችላለህ፣ ሕክምና በነጻ ነው የሚለው ግን ያ አይደለም። የሰው ልጅ በሕይወቱ ውስጥ አንድ የሚያስበው ነገር መኖር አለበት። ከሚያስበው ደግሞ ወደ ተግባር የመለወጫ መንገዱን መፈለግ አለበት። ያ አጋጣሚ ደግሞ እውነት ለመናገር በጊዜው የነበሩ የጎንደር ዩኒቨርሲቲ ፕሬዚደንት ዶክተር ደሳሌ መንገሻ ያነጋግጡን እኔ በጣም ደሳለን ምክንያቱም ይሄንን መጥቼ የእኛ እዛ ተደስቶ መኖር ማለት ደስታው ጥሩ ሆኖ ደስታው ደግሞ ሙሉ የሚሆነው ከፋሚሊ ጋር ስትሆን ነው። ፋሚሊ ማለት ይሄ እንግዲህ የተወለድኩበት የሰፈር ልጆች ብቻ አይደለም። በሙሉ ለእኔ ኢትዮጵያ ፋሚሊ ነው፣ ኢትዮጵያ ሕዝብ እዚህ ያለሁበት ጎንደርም ፋሚሊ ነው፣ እዛ የተወለድኩበት ነቀምትም ፋሚሊ ነው፣ መቀሌ እንድትወደኝም ፋሚሊ ነው፣ ሕዝቡ የፖለቲካ ስትራክቸሪንግ ፊቴ ስለዚህ እንደዚህ አይነት ውስጥ ገብቴ ከቤተሰብ ጋር እንደመኖር እየተወያየ ሁሉን ነገር እየተሳሳ ተደስቴ የምትኖርበት ብታጣም ተደስቴ ትኖራለች። ብትጎዳም ለወገኔ ነው ትላለ የማደርገው ምንን ባለው ትላለ። ስለዚህ ብዙም ከዛ የተሻለ ኑሮ ብትኖርም፣ እዚህ ደግሞ እሱን ያጥፉ ብዙ ነገሮች አሉ። ሳይኮሎጂካሊ ልቢ ውስጥ ያለውን ነገር ማድረግ ባትችልም ጭንቅላቴ ግን ያረፋል። እያደረግኩ ነው ጥሩ ነገር ለሀገሬ፣ የሀገሬ ልጆችን እየረዳሁ ነው በምችለው አቅም። ኢትዮጵያ ነገ ትሸጋገራለች፣ ደህና ሀገር ልትሆን ትችላለች። ካልሆነች ደግሞ ምን ማድረግ አለብኝ? ይህን ይህን እናርግ ብለ አብሬ የምትወያያቸው ይህም ከአንተ ጋር የሚስማማ ህዝብ አለ። ስለዚህ በእርግጥ እንግዲህ እንደሚታወቀው ብዙ ነገሮች የተለዩ ቢሆኑም የተለዩ ነገሮች ችግሮቹን ለመፍታት ጥረት አብሬ ማድረግ አለበት ስለዚህ ህዝቡ በተቻለ መጠን ያግዘሃል ይተባበርሃል እኔ እውነት ለመናገር እዚህ ከመጣው ጊዜ ጀምሮ አንድም ነገር ጠይቄ ልካደልንም የሚለኝ የሚያስተምረኝ የሚያስተካክለኝ ነገር ካልመጣ በስተቀር አይሆንም የሚለኝ ሰው እዚህ አካባቢ አይቻላል ስለዚህ በጣም ደስ እንደሚያውቁት ኢትዮጵያውያን እንኳን በህይወት ቀርቶ ከህልፈተ ህይወታቸውን በኋላ አስክሬናቸው ሁሉ ወደ ኢትዮጵያ ሄዶ በመዋጮም እንኳን ቢሆን ሀገራቸው አፈር ላይ ሊያርፍ ነው የሚፈልጉት። አሁንም ቢሆን በርካቶች ወደ ሀገራቸው ለመመለስ ይሻሉ። በተለይም ከለውጡ በኋላ ባሉት የተወሰኑ የተመቻቹ ሁኔታዎች የተነሳ ችግሩ በአንድ በኩል እዛ ብንሄድ የስራ እድል፣ ሁለተኛ ደግሞ በተለይም ቤተሰብና ልጆች ያላቸው ለልጆቻችን ትምህርት ቤት መሳሰሉ የመኖሪያ ቤት ችግሮች ይኖራሉ የሚሉ እነዚህ የቤተሰብ ጉዳይ ወደኋላ የሚይዛቸው ሰዎች አሉ። ከብዙ ቦታ ላይ ከውይይታችን የምረዳቸው ነገሮች አሁን በተለይ ከዚህ ባለፉት አስራ አራት ወራት ወዲህ እንደዚህ አይነት ማመንታት ውስጥ ያሉ ወገኖች ከተሞክሮ አኳያ ምክሮ ምን ይሆናል? ወደ አገር ቤት መምጣት ለሚሹ ኢትዮጵያውያን ግን የቤተሰብ ጉዳይ ለልጆችና ለራሳቸው ትጋር ተያይዞ ስጋት ላለባቸው ወገኖች በእውነት ለመናገር እዚህ ወደ ኢትዮጵያ በሚያቀኑበት ጊዜ የምርጫ ጉዳይ ነው። የዛኛውን ወይ አውስትራሊያን ወይ የካናዳን ወይ ዩኤስን ወይ ብሪትሽን አኗኗር ይዤ እመጣለሁ የምል ኢትዮጵያዊ ማሰብ የለበትም፣ እዛው መቆየት አለበት። ነገር ግን እዚህ ኢትዮጵያ ውስጥ ያለ በቂ አቅርቦት በሚቻለው መጠን አለ። እዚህ ተወልደና ያደግ ነው አዲስ ሀገር አይደለም፣ የምንሄደው ከዚህ መደን እዛ ለምደናል። ከዚህ ወደ ሀገራችን ተመልሰን መልመድ ምን የሚያስቸግር ነገር የለም። ትምህርት ቤትን በሚመለከት የተለያዩ ትምህርት ቤቶች አሉ። አሁን እኔ ልጄን ይዤ ስመጣ የአምስት ዓመት ልጅ ነው። እንግዲህ እዚህ ሲመጣ ገባ ትምህርቱን ይማራል። አብዛኛው በአማርኛ ነው። አማርኛውም ተምሮ አሁን አልጥፎ ትምህርት ቤት ይሰራል ይማርበታል። ሌሎች የመኖሪያ ቤቶች የሆነ ለመናገር እዛ አሁን ለምሳሌ ኖርዝ አሜሪካ አሁን እኔ የነበርኩበት ካናዳ ቶሮንቶ፣ በአሁኑ ጊዜ አንድ ቤድሩም ሺ ስምንት መቶ ዶላር እስከ ሁለት ሺህ ዶላር ነው። ይሄ እዚ አካባቢ ለምሳሌ ጎንደር እኔ ትልቅ እንግዲህ ውድ የሚባል ከተማ ነው። ምናልባት አምስት ሺህ አንድ ቤት ትከራያል፣ ስድስት ሺህ ትልቅ ቪላ ትከራያል። ስለዚህ ይህ ቤት ጉዳይ የሚባል እና የኢኮኖሚ ጉዳይ የሚባል እንትን የሚያደርግ አይደለም። የተወሰነ ገንዘብ ይዞ መጥቶ አንዳንድ ነገሮችን መስራት ይቻላል። ፍቃድ አስወጥተው መንግስት አሁን ፍቃድ ሰጥቷል በብዛት እና እኔ እንደሚመስለኝ ውሳኔ መወሰን እንጂ ብዙውን ነገር ይሄ ችግር ይገጥመኛል ማለቱ ጥሩ ሆኖ ምንድነው ችግርን ማወቅ መፍትሄ ለመፈለግ ያመቻል። ችግርን ማወቅ ግን ለማስፈራራት ከሆነ ጥሩ አይደለም። ስለዚህ በእኔ ግምት ሰዎቹ ለልጆቻችሁ ራሳቸው የሚገጥማቸው ችግር የባሰ አይሆንም። ኢትዮጵያ ውስጥ ግን ማቀድ አለባቸው። ሲመጡ ምንድን ነው የሚያደርጉት? የት ነው መጀመሪያ ከተማ የሚኖሩበትን ከተማ ኢትዮጵያ እኮ አሁን እንደ ሌላው ዓለም ነው። በዌብሳይት የትኛውን ነገር ታያል። የቤት ኪራይ የት እንደሚገኝ፣ ምን ያህል እንደሆነ ዋጋው፣ ኢኮኖሚ እንዴት ሆኖ ማወቅ ይቻላል። እሱን አይቶ ስራው ሁኔታ በተለያዩ ቦታዎች አሉ መቼም አንድ ሰው እንግዲህ ውጭ ቆይቶ በሚመጣበት ጊዜ ተምሮ ነው የሚመጣ ይሆናል። የተለያዩ ፊልዶች ላይ ስራ ፈልጎ መጀመሪያ ሰኪር ማድረግ ይቻላል ወይም ደግሞ ተነጋግሮ መምጣት ይቻላል የመሳሰሉ ነገሮች እና አሁን ለምሳሌ ዩኒቨርሲቲዎች ብዙ መምህራን ነው የሚፈልጉት ነሰሰርሊ ፒኤችዲ ብቻ አይደለም ማስተርስም ይቀጥራሉ እና ይሄ ግን ኤክስፐርት የሆኑ በተለያዩ ፊልዶች የሚያስፈልጉ መምህራንን ይቀጥራሉ እና እንደዚህ እንደዚህ አይነት ነገሮችን አስቦና አይቶ ውሳኔ ሰጦ ችግሩን ብቻ ከማየት ኦፖርቹኒቲውንም ማየት ለሀገር መርዳት ምን ማድረግ እንዳለባቸው እና ምን ማለት እንደሆነ አይቶ ውሳኔ መስጠት ይችላሉ ነው ብለው። እኔ በምንም አይነት ችግር ነው ብሎ ሄጄ ቸገራለሁ የሚል ነገር ሀሳቡ ጥሩ ሆኖ ሀሳቡ ግን እንደ ባሬር እንዳይመጡ የማያደርግ መሆን አለበት ነው የሚለው። በተለይ አሁን ኢትዮጵያ ውስጥ የለውጥ ጅማሮ አለ። ባለፉት አስራ አራት ወራት ገደማ ውስጥ የለውጡ ጅማሮ በሂደት እስካሁን ድረስ መልካም ነገሮችን እውን አድርጓል። ከዛ ባሻገርስ ምን ፈተናዎች ገጥመውታል? እነዚህንስ ፈተናዎች ለመወጣት ምን መደረግ አለበት ይላሉ። ለውጡ በምመጣበት ጊዜ በእውነት ሁሉም ሰው ነው የተደሰተው መቼም እንደሚታውቀው የነበረውን ሁኔታ ሁላችን እናውቃለን ወደ ኋላ ዞሮ ማውራቱ ብዙም ጠቃሚ አይደለም። ከመጣ ጊዜ ጀምሮ ለምሳሌ ለኢኮኖሚ ሰዎች በብዛት ወደ ሊማዝ እንዲዞሩ በጊዜው ጥረት አድርጎ ነበር። አሁንም የኢንዱስትሪ ፓርክ የሚባሉትንም በብዛት እየተገነባ ነው። ከጡ ጎኖቹ የውጭ የውጭ ባንኮችን በጊዜ በጣም በመደሰት ሁኔታው ለውጡን በማየት ከፍተኛ እርዳታዎችን እያደረጉ ነው። ከሁሉም በላይ በእውነት ለመናገር እዚህ በጣም የሚያስደስተው ከለውጡ ወደዚህ ቤት የፈረሰባቸው ድሀዎችን እየዞሩ ቤት እየሰሩ ቤት እየሰጧቸው ነው ይሄ እጅግ በጣም ደስ የሚል ነገር ነው እና ለሀገሪቷ እንግዲህ ኢኮኖሚ ሲባል ቱሪስቶችም በጣም እየመጡ ነው። ከለውጡ ወደዚህ ማህበራዊውን እንደምታውቀው እንግዲህ ለምሳሌ የተለያዩ ሃይማኖት የነበሩ የተለያዩ ኦርቶዶክስ እንኳን በሁለት ተከብሎ ሙስሊም በሁለት ተከብሎ የነበረው አንድ ነው በአንድ ድምፅ የሚናገርበት ጊዜ ነው። አሁን እንግዲህ እንደሚታወቀው በተለይ ደግሞ የድንበር ኮሚሽን የሚባል የሰላምና ኮሚሽን የሚባል ተቋቁሞ በስራ ሂደቱን ፕሮግራም በማውጣት ላይ ነው የሚገኘው ማለት ነው። ከዛም ደግሞ የጎዳና ተዳዳሪዎች በከፍተኛ ትኩረት ተሰጧቸዋል። ለምሳሌ አሁን ወይም በዚህ ዓመት ነው የተባለው ወደ አምስት ሺህ የጎዳና ተዳዳሪዎች ካሉበት ጎዳና ተነስቶ ቤት እንደሚሰጣቸው የመሳሰሉት ከሌላው የትምህርት ስርዓት መለወጥ ቅድም ስናወራ የነበረው ተማሪዎቻችን ወደኋላ ቀሩ ብለን ስንጮ የነበረው ለምሳሌ በትምህርቱ ጋር የተካተተ አሁን ከአሁን ጀምሮ የአሁን እዚህ አመት የኢትዮጵያ ታሪክ ይማራል። ሀያ ሰባት አመት ጠርቶ የነበረው ኮርስ ተመልሶ የኢትዮጵያ ታሪክ እንዲማሩ ማድረግ እነዚህ ልጆች ወደ ኢትዮጵያዊነት እንዲመለሱ ይሄ ብሔረሰብ የመሳሰለው እንዳለ ሆኖ ሀሳባቸው ወደ አንድነት እንዲመጣ ማሰባሰቢያ ይሆናል ብዬ ገምታለሁ። አባይ ግድብ ላይ እነ ስኳር ፋብሪካ ላይ የተወሰዱት ማስተካከያ እርምጃዎች እኔ እንደ በጎ ጎን አድርጌ ነው የሚወስደው። እንግዲያ እንደሚታወቀው ከተለያዩ ቦታ ተባሮ ቤታቸውን ለቆ ችግር ላይ የነበሩ ብዙ ዜጎች እንዳሉ ይታወቃል። እሱ በጣም የሚያሳዝን ነው። ከዛ በኋላ ግን ወደ ቀያቸው እንዲመለሱ መደረጉም ደግሞ ትልቅ ነገር ነው። አንዱም ደግሞ ትልቁ ነገር በኢህአዲግ ያልታቀፉ አካባቢዎች አሁን ህብረ ብሔር ፓርቲ ሆነው ኢህአዲግ ራሱን ለውጦ አንድ ላይ ይሁኑ ማለት ራሱ ደግሞ አንዱ ትልቅ እድገት ነው ብዬ ነው እኔ የማስበው። ምክንያቱም ሁሉም ኢትዮጵያዊ በኢትዮጵያዊነቱ እኩልነቱ ታይቶ ለአንድነቱ ለሀገራዊ ባህላዊነቱ እንድታገል ለማድረግ እንደዚህ አይነት መደረጋቸው ጥሩ ነው። ሌላ የውጭ የፖለቲካ ፓርቲዎችን ገብተዋል። እንግዲህ እነዚህ የውጭ የፖለቲካ ፓርቲዎችን ገብቶ ከመንግስት ጋርም በብቻቸውም በአሁኑ ጊዜ ድርድር እያደረጉ ነው። ኢትዮጵያ ሀገሪቷ እድገት ውስጥ ይሳተፋሉ ብለን እንገምታለን። እና እንግዲህ እነዚህ ነገሮች የጸረ ሽብር ህግ የተሻሻለ አለ። ብዙ ዲፕሎማሲያ ስራዎችም እየተሰሩ ናቸው። ስለዚህ ይሄ እነዚህ እነዚህ በጎ ጎኖች እንዳሉ ሆኖ አንዳንድ ችግሮች ደግሞ አሉ። እንግዲህ መቼም አንድ ነገር መቼም በአንድ በኩል ብቻ ማየት ስለሚያስቸግር፣ ለምሳሌ ብሔረሰብኝነት ወይም ደግሞ የአካባቢዊ አስተሳሰብና አድሎ እጅግ እየጎላ ነው ያለው። ይሄ እንግዲህ ከምን መነጬ ነው? ዲሞክራሲን ከሥርዓት አልበኝነት ለይቶ አለማወቅ ይሄንን ጎትቶ አምጥቶታል። ሌላው ደግሞ ይሄ ሶሻል ሚዲያን የሚወሩት ወሬዎች እንደ እውነት አድርጎ ወጣቱ ዝም ብሎ ወስዶ የመሮጥ እና አንዳንድ ችግሮችን የማድረግ አንዳንድ ደግሞ ከውጭ የገቡት ግለሰቦች በፖለቲካ ፓርቲም ሆነ በግለሰብ ደረጃ ኢትዮጵያ ብትኖር ባትኖርም ደንታ የሌላቸው የሚመስሉ ሰዎች አሉ። የሰላም ጥሪን ተቀብሎ ከመጡ በኋላ ነገሩ የሰላም ጥሪው ምንነት ሳይገባቸው የቀረና ሀገሪቷን የሚፈልጉ ሰዎችን እንዳሉ በዚሁ ማየቱ በጣም አስፈላጊ ነው። የሚያሳዝነው ግን ሚዲያም ደግሞ እነሱ የሚናገሩትን ነው የሚያራግበው እንጂ ዜናዎቹ ሰዎች የሚናገሩትን ብዙውን ጊዜ ትኩረት አይሰጥም። ለምሳሌ እነሱ ዳያሜትሪካሊ ኦፖዚት የሆነ እነ ሌንጮ በቲ እና ይሄ አይነት አስቸጋሪ የሆኑ ጉዳዮች አሉ እና እንግዲህ ምንድን ነው ይሄ ሰላምን በየእለቱ እንዲደፈርስ የሚፈልጉ ሰዎች አሉ። እንግዲህ ዛሬ ሆኖ መጠው ያመጡት አይደለም። ሀያ ሰባት ዓመት የተሰራው ትን ነው የምታጨድ ያለው አሁንም ቢሆን እግዚአብሔር ከረዳን እንግዲህ ወደ ደህና አካባቢ ሊሄድ ይችላል። ይሄ ማለት ግን እነዚህ ችግሮች አሉ፣ ያ ችግር አለ፣ ይሄ ችግር አለ ማለት ግን ጨለማ ውስጥ ነን ማለት አይደለም። ብሩህ ጊዜ አለ። አሁንም ሊስተካከል ይችላል። እንዲስተካከል ግን ወንጀለኞቹ የሰሩት ወንጀል መጠን ቅጣት ማግኘት መቻል አለባቸው። እና እያንዳንዱ ኢትዮጵያዊም ደግሞ እንደ ኢትዮጵያዊነቱ ነው አክት ማድረግ ያለበት፣ እንደ ደባል አይደለም። እያንዳንዱ ብቻ ሀገር ውስጥ ያለው ኢትዮጵያ ዜጋ መሆኑን ተረድቶ፣ ሁሉንም ነገር አጣርጥሮ አይቶ የሀገሪቷ አንድነት የሁላችንን ህልውና የሚያረጋገመው ነው። ኢትዮጵያ ከሌለች የትኛውም ቡድን ይኖራል ብሎ መገመት የለበትም፣ መከላከያ ሚኒስትሩም እንዳለው። ስለዚህ ሁሉን ነገር በዛ አይነት አይተም በሚራመድ ይሻላል የሚለው ነው። ዶክተር ቡሻታ በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ድረ ምረቃ መምህር፣ ስለ ቃለምልልሱ እናመሰግናለን። አመሰግናለሁ። ነ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ ስ ን ፌስቡክ ፎሎ ስ ን ትዊተር